በደቡብ ክልል ከተሞች የህዝቦችን አንድነትና ግንኙነት ያጠናክራሉ የተባሉ የህዝብ ጉባኤዎች እየተካሄዱ ነው። የጋሞና የኮሬ ህዝቦች በጋራ ለማልማት ያስችላል የተባለው ግንኙነት በአርባ ምንጭ ከተማ ትላንት እንደገና የተጀመረ ሲሆን ዛሬ ደግሞ በከምባታና በዳውሮ ህዝብ መካከል ተመሳሳይ ግንኙነት ተከፍቷል። በጉራጌ ለ158 ዓመታት ተቋርጦ የነበረው የኦሮሞ የገዳ ስርዓት መጀመሩ ተዘግቧል። ዮናታን ዘብዲዮስ ዝርዝሩን ይዟል። በአገር ሽማግሌዎችና በሁለቱ ህዝቦች ነገስታት አነሳሽነት የጋሞና የኮሬ ህዝቦችን ግንኙት እንደገና ለማጠናከር ያለመ የሁለቱ ህዝቦች የትስስር መድረክ በአርባ ምንጭ ከተማ ተከናውኗል። በዚህ መድረክ የጋሞና የኮሬ ህዝብ አንድነትን የሚያሳይ ጥናታዊ ጽሁፍ ቀርቦ ውይይትን ተደርጎበታል። በጥናቱ ላይ ሁለቱ ወንድም ህዝቦች በማህበራዊና ኢኮኖሚያዊ ምክንያቶች ተለያይተው መቆየታቸው ተገልጿል። አንድ አይነትና የዳበረ የባህላዊ አስተዳደር ስርዓት ያላቸው ህዝቦች መሆናቸው የተገለጸ ሲሆን በግጭት አፈታት ረገድም ዘመናዊ አስተዳደር ስርዓትን የሚያግዙ የጋራ ባህል እንዳላቸው የጥናቱ አቅራብና የጋሞ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ዘነበ በየነ ተናግሯል። የጋሞም የኮረም ንጉስ እናት አንድ ናት። ከአንድ እናት ነው ተወለዱት። ግን ይህን የሚያደርጉት ጥንት አባቶች ናቸው። ጥንት አባቶች በጣም ይፈቃቀራሉ። ሌላ ቀርቶ ለቅሶ መጠራለስ ቀርቶ ሞትን ይጋራሉ። እሱ ከሚሞት እኔ ሞታለሁ እስከ ማለት እስከ ሞት ይጋራሉ። እኛ የአሁኑ ልጆች ግን ግለኞች ነን። ግለኛ በመሆናችን ነው የህዝቡን ግንኙነት ያቆራረጥ ነው። ሌላው የባህላዊ የመስቀል ስርዓታቸው አንድ ነው። እኛ ማስቀላ እንላለን፣ እነሱ ማሰላ ይላሉ። የዚህ በባህላዊ ስርዓታችን እንገናኛለን። ይሁን እንጂ የሁለቱ ህዝቦች ትስስር ትኩረት አልተሰጠው በመሆኑ በማህበራዊ በፖለቲካዊና ኢኮኖሚያዊ እድገት ተገቢውን ጥቅም ማግኘት አልተቻላቸውም ብሏል። የጋሞ ዞን አስተዳዳሪ አቶ አርኮ ደሚሰ በበኩላቸው የጋሞና የኮሬ ህዝቦች በባህልና በታሪክ ለረጅም ጊዜ በአብሮነት የኖሩ ህዝቦች ናቸው ብሏል። ሁለቱ ወንድም ህዝቦች በኢኮኖሚ በማህበራዊና በፖለቲካ ማስተሳሰር ለሁለቶች እድገት ጉልህ አስተዋጽኦ ከመኖሩን በላይ ለቀጠናው ሰላም ወሳኝ መሆኑን ተናግሯል። የተጀመረው የህዝብ ትስስር ይበልጥ ማጠናከር እንዲቻል ከመንግስት አካላት ሚና በተጨማሪ የአገር ሽማግሌዎችና ሁለቱም ህዝቦች የበኩላቸውን አስተዋጽኦ እንዲያበረክቱ ጠይቀዋል። በአኗኗር ዘይቤም፣ በአለባበሱ፣ እንዲሁም በተለይም በባህላዊ ስርዓቶች ሁለቱ ህዝቦች አንድ አይነት መሆናቸውን የተናገሩት የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዶራ የህዝብ ለህዝብ ግንኙነት በማጠናከር ሁሉንም ያማከለ እድገት ለማስፈንና ሰላም ለማረጋገጥ ተጋግዘን እንሰራለን ነው ያሉትም እሳቸው። ጥቂት ጸረ ሰላም ኃይል የሚሉ አካላት ህዝቡን ከህዝብ ጋር ለማጋጨት እንደሚጥሩ ተናግረው እንደዚህ አይነት የህዝብ ለህዝብ ግንኙነት እኩይ ድርጊታቸውን ለመመከት የሚያግዝ ትልቅ መሳሪያ መሆኑን ተናግሯል። ዛሬ ደግሞ ተመሳሳይ መድረክ በካምባታና በዳውሮ ህዝብ መካከል በዱራሜ ከተማ ተደርጓል። ይህኛው ትስስር ኢኮኖሚያዊና ማህበራዊ ጥቅም በጋራ ለማሳካት ያለሚ ሲሆን ሁለቱን ህዝቦች ዳዊቶ በቆየ የኦሞ ወንዝ ላይ በጋራ ድልድይ መገንባትን ያካትተ ጥምረት ነው ተብሏል። የካምባሳ ጠንባሮ ዞን አስተዳደር የህዝብ ግኙም ሰላፊ አቶ ዘላኒም ደስታ የዳውሮ ህዝብ ተወካዮችና ሸማግሌዎች እንዲሁም ወጣቶች ድራሜ ከተማ ድረስ በመምጣት የህዝብ ለህዝብ ግኙነት አጠናክረዋል ነው ያሉትም ነው የጥያቄ ሲቀርብ የነበረው ለመንግስት። መንግስት ግን ምንም አይነት ምላሽ አልሰጠም። የዛሬ አመት አካባቢ በዛ በኩል የዳውሮ ወጣቶች ላይካቶዎች፣ በዚህ በኩል ደግሞ የቀማጠንባዞሮ ወጣቶች ዞባዎች መንገዱን እኛ በራሳችን ትግል እንሰራዋለን ብለው መንገዱን

የገዳ ስርዓት እንደገና መጀመሩ ባህልን መሰረት በማድረግ ልዩነቶችን ለማረቅ ብሎም ሰላማችንን በጋራ ለመጠበቅና የብሔር ብሔረሰቦችን አንድነት ለማጠናከር ያግዛል ነው የተባለው። የአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ከሐዋሳም